dabarsuun har'a asirratti ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ሰዓት አይደለም። የሱቅ ነገሮች በጣም ጀምሮ ፓስታ፣ መኮረኒ፣ ሩዝ ወይዘሮ ራሄል ንጋቱ የድሬዳዋ ነዋሪ ናቸው። ከቅርብ ጊዜ ወዲህ በፍጥነት እየናረ የመጣው የምግብ ነክ ምርቶች ዋጋ የደቀነውን ፈተና አስመልክቶ ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። በዜና መጽሔት ለትንታኔ በተመረጠ ርዕስ ጠብቋቸው። ዩናይትድ ስቴትስ ፕሬዚዳንቷን ለመምረጥ የሚደረገው የምርጫ ዘመቻ እጅግ ውድ እየሆነ መጥቷል። በ2020 ፕሬዚዳንታዊ ምርጫ 14 ቢሊዮን ዶላር በዛሬው የምንዛሬ ተመንም ከ100 ቢሊዮን ብር በላይ ወጪ ተደርጓል አድርጓል። በሁለተኛው አጋማሽ ዝግጅታችን የያዝነው ቅንብር ይመለከተዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ ነሐሴ 8 2013 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ብርሃን ኃይሉናት። አሁን ወደ ቀዳሚው የዓለም ዜና እንለፍ። መልካም ምሽት። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የአዲስ አበባ ከተማ አስተዳደር ካቢኔ የመሬትና መሬት ነክ አገልግሎቶችን ላልተወሰነ ጊዜ ማገዱን የአስተዳደሩን ፕሬስ ሴክሬታሪያት ጠቅሶ ብሔራዊ ቴሌቪዥን ጣቢያው ዘግቧል። የከተማው አስተዳደር ካቢኔ ትላንት አርብ ነሐሴ 7 2013 ዓ ምህረት ለመሬት አስተዳደር ተቋማት ለመሰረተ ልማት ቅንጅት፣ ለግንባታ ፈቃድ ባለስልጣንና ለአስራአንዱም ክፍለ ከተሞች ባስተላለፈው መመሪያ የከተማው አስተዳደር አመራሮች ትኩረታቸውን በወቅታዊ ሀገራዊ ጉዳዮች ላይ ማድረጋቸውን ተከትሎ ህገወጥ ነጋዴዎች በመሬትና በመሬት ነክ ጉዳዮች ላይ በማነጣጠር ህገወጥ ስራ ለመስራት መንቀሳቀሳቸው ስለተደረሰበት ማን ማንኛውም መሬትና መሬት ነክ አገልግሎት ላልተወሰነ ጊዜ እንዲታገድ መወሰኑ አስታውቋል። በሰሜን ኢትዮጵያ የግጭቱ መቀጠል እያሳሰበ ባለበት በአሁኑ ወቅት ፈረንሳይ ከኢትዮጵያ ጋር ያላትን የወታደራዊ ትብብር ስምምነት ማቋረጧን አጃንስ ፍራንስ ፕሬስ ስለ ጉዳዩ ቀረቤታ ያላቸው ሁለት ምንጮቹን ጠቅሶ ዘገበ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እንደ አውሮፓውያን አቆጣጠር በ2019 መጋቢት ወር ላይ ያደረጉት ስምምነት ባለፈው ሐምሌ ወር መጀመሪያ መቋረጡን ስማቸው እንዳይገለጽ የጠየቁ ስለ ጉዳዩ የሚያውቁ ኦፊሳላዊ ምንጮች መናገራቸውን ኤኤፍፒ ጠቅሷል። ፕሬዚደንት ማክሮንና ጠቅላይ ሚኒስትር አብይ በተፈራረሙት ውል መሰረት ፈረንሳይ ኢትዮጵያ የባህር ኃይሏን ለመገንባት ላላት እቅድ ድጋፍ የሚውል ሰማንያ አምስት ሚሊዮን ዩሮ ወይም አንድ መቶ ሚሊየን ሚሊዮን ዶላር ብድር ልትሰጥ ስምምነት አድርገው እንደነበር ኤኤፍፒ አመልክቷል። የተባበሩት መንግስታት የስደተኞች ኤጀንሲ በከፍተኛ ሁኔታ እየተስፋፋ ከመጣውና በረቀቀ መንገድ እየተፈጸመ ነው ካለ መደፈርና ጾታዊ ጥቃት ሴቶችንና ህጻናትን እንዲጠብቁ ለኮንጎ ባለስልጣናት ጥሪ ያቀረበ በዲሞክራቲክ ኮንጎ ሪፐብሊክ ታንጋኒካ በተባለ ቦታ ላይ ታጣቂ ቡድኖች ከሚፈጽሙት ከዚህ ጥቃት ሴቶችንና ህጻናትን ለመጠበቅ የደህንነት ሰራተኞችን አቅም በማሳደግ ጥበቃው እንዲጠናከር ኤጀንሲው ጥሪ አቅርቧል። የሰብአዊ ረዴት ድርጅቶች ባለፉት ሁለት ሳምንታት ብቻ አርባ ስምንት ህጻናትን ጨምሮ ሁለት መቶ አርባ ሶስት ሴቶች መደፈራቸውን መዘገቡን ገልጿል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ይህ ቁጥር በጣም ከፍተኛና አስደንጋጭ መሆኑን ገልጸው ይህም ሆኖ ግን ትክክለኛውን ስዕል ማሳየት አይችልም ብለዋል። የዩኤንኤችሲአር ቃል አቀባይ ሻቢያ ማንቶ ብዙ ጊዜ የመደፈር ወንጀሎች ሪፖርት እንደማይደረጉ ገልጸው ሁሉም ይፋ ቢደረጉ ቁጥሩ ሊጨምር ይችላል ብለዋል። ኤጀንሲው ጉዳዩ ተጣርቶ የጭካኔ አድራጎቱ ፈጻሚዎች ለህግ እንዲቀርቡ የጠየቀ ሲሆን የኮንጎ መንግስት ለሰላማዊ ዜጎች በተለይም ለሴቶችና ህጻናት ጥበቃ እንዲያደርግ ጠይቋል። ሐሙስ ከተካሄደው የዛምቢያው ምርጫ የተሰባሰቡ የመጀመሪያ የድምጽ ውጤቶችን ምርጫ ኮሚሽኑ ዛሬ ይፋ አድርጓል። ተቃዋሚ መሪው ሃካይንዴ ሂቺሌማ ፕሬዚዳንት ኤድጋር ሉንጉን እየመሩ መሆናቸውን ያሳያል። እንደ አውሮፓውያን የቀን አቆጣጠር ከ2015 ጀምሮ ስልጣን ላይ ያሉት የ64 አመቱ ኤድጋር ሉንጉ በንግድ ዘርፍ ከተሰማሩት ከሃካይንዴ ጋር ብርቱ ፉክክር አድርገዋል። ተቃዋሚ መሪው ፕሬዚዳንቱን የተመሰቃቀለውን የሀገሪቱን ኢኮኖሚ አመራሩን አላወቁበትም ብለው ይነቅፏቸዋል። እጅግ ከፍተኛ የእዳ ጫና ባለባት በዛምቢያ የተካሄደው ምርጫ ውጤት መዋለ ነዋይ አፍሳሾች በቅርበት እየተከታተሉት ናቸው። የዓለም አቀፍ የገንዘብ ድርጅት ከሀገራቱ ጋር አድርጎት የነበረውን ስፋት ያለው ስምምነት የምርጫው ውጤት እስከሚታወቅ በይደር ይዞታል። በቱርክ በደረሰው የጎርፍ አደጋ ምክንያት የሟቾች ቁጥር አርባ አራት መድረሱን የሀገሪቱ የአደጋ መከላከል ኤጀንሲ አስታወቀ። ረቡዕ ዕለት ብላክሲ አካባቢ የጣለው ከፍተኛ ዝናብ ባስከተለው ጎርፍ ምክንያት ቤቶች መውደማቸውን፣ መንገዶች መዘጋታቸውን፣ በመቶዎች የሚቆጠሩ ቤቶች ላይ የመብራት አገልግሎት መቋረጡን የሀገሪቱ የድንገተኛ አደጋ አስተዳደር ዳይሬክቶሬት አስታውቋል። እስካሁን በፍለጋው ከሁለት ሺ ሁለት መቶ በላይ ሰዎች ከአደጋው እንዲወጡ መደረጉን ባለስልጣናት ገልጸው ፍለጋው አሁንም መቀጠሉን ተናግረዋል። በመጨረሻም ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ እናልፋለን። የሰውነታቸው በተፈጥሮ የመከላከል አቅም የተዳከመ ሰዎች ለኮቪድ አስራ ዘጠኝ ሶስተኛና የማጠናከሪያ ክትባት መውሰድ እንዲችሉ የዩናይትድ ስቴትስ በሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ የመማክርት ጉባኤ በአንድ ድምጽ ወሰነ። በዚህ የትላንት መማክርቱ ውሳኔ መሰረት ሁለት ሚሊዮን ሰባት መቶ ሺ አሜሪካውያን ክትባቱን መውሰድ የሚችሉ መሆኑ ተገልጿል። ይህ የሲዲሲ ውሳኔ የወጣው ከአጠቃላዩ የዩናይትድ ስቴትስ ህዝብ ሶስት ከመቶ የሚሆኑት በሽታን የመከላከል አቅማቸው የተዳከመ ሰዎች የፋይዘር ወይም የሞደርና ክትባቶችን መውሰድ እንዲችሉ የሀገሪቱ የምግብና መድኃኒት አስተዳደር ኤፍዲኤ ከትላንት በስቲያ ፍቃድ መስጠቱን ተከትሎ ነው። ሙሉ በሙሉ የተከተቡ ጤናማ ሰዎች አሁን ሶስተኛውን ወይም የማጠናከሪያ ክትባት መውሰድ እንደማያስፈልጋቸው የኤፍዲኤ ኃላፊዋ ዶክተር ጃኔት ውድኮክ ተናግረዋል። በካንሰር በኤች አይቪ ወይም በሌሎች የጤና ምክንያቶች በሽታዎችን የመከላከል አቅማቸው የተዳከመ ሰዎች የማጠናከሪያውን ክትባት መውሰድ እንዲችሉ የተፈቀደው የተካሄዱት ተከታታይ ጥናቶች የሰውነታቸውን የመከላከያ ስርዓት እንደሚያጠናክር በመረጋገጡ መሆኑን ሲዲሲ አስታውቋል። ከተከተቡ በኋላ በኮቪድ-19 ከታመሙት አርባ አራት ከመቶ ሰዎች አርባ ከመቶ እንዲህ አይነት የተፈጥሮ በሽታን የመከላከል አቅም መዳከም ያለባቸው መሆኑን ሲዲሲ ገልጿል። አድማጮች ዜናው አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችን ቆዩ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። ለምሽቱ ወደ ያዝናቸው ቅንብሮችና ዘገባዎች እንለፍ። ድሬዳዋ ነዋሪዎች በምግብ ነክ ምርቶች ዋጋ መናር መማረራቸውን ይገልጣሉ። አስተዳደሩ በበኩሉ እየወሰድኳቸው ባሉት እርምጃዎች የምግብ ነክ ሸቀጦች ዋጋ እየተረጋጋ ነው ይላል። የሸቀጦች ዋጋ ሙሉ በሙሉ ቀድሞ ወደነበረበት ባይመለስም ያለ አግባብ የታዩ ጭማሪዎችን ግን መቆጣጠር እንደተቻለ የንግድና ኢንዱስትሪ ቢሮ አስታውቋል። አዲስ ቸኮል የድሬዳዋ ከተማ ነዋሪዎችን የንግዱን ማህበረሰብ አባላትና አመራሮችን አነጋግሮ ተከታዩን አድርሶናል። የድሬዳዋ አስተዳደር ነዋሪዎች ከቅርብ ጊዜ ወዲህ በፍጥነት እየጨመረ የመጣው የምግብ ነክ ምርቶች ዋጋ እየፈተናቸው እንደሆነ ለአሜሪካ ድምጽ ገልጸዋል። ወይዘሮ ራሄል ንጋቱ የተባለች ነዋሪ የምግብ ነክ ሸቀጦች ዋጋ በፊት መጨመሩን ባያቆምም ከቅርብ ሳምንታት ወዲህ ያሳየውን ጭማሪ ግን መቋቋም እንዳዳገታት ነው የምትናገረው። ነው የሱቅ ነገሮች በጣም ጨምረው ፓስታ መኮረ ሩዝ በፊት አሁን መኮረኒ አርባ ብር እንገዛ ነበር። አሁን ስልሳ ብር ገብተዋል። ፓስታ ሰላሳ ብር እንገዛ ነበር፣ አርባ ብር ነው። ሩዝ አሁን በስመኪ ነው የምጠቀመው። ሰማኒያ ብር ነበር የምንገዛው፣ አሁን ዘጠና ብር ገብተዋል። ስኳር አሁን ሰላሳ ብር ነበር፣ ሰላሳ አምስት ነበር፣ አሁን አርባ አምስት ብር ገብተዋል። ይሄ የሰሞኑ ጭማሪ ብቻ ማለት ነው፣ የሰሞኑ ጭማሪ። አሁን አርባ ብር ነበር የምንገዛው፣ ስንት ገባ? አሁን አሁን ስልሳ ብር። ዘይት ሰማኒያ ብር ነበር የምንገዛው? አሁን መቶ ብር ገብቶብናል። በቃ እነዚህ ነገሮች ሁሉ አሁን ጭማሪ ናቸው፣ የምንጠቀምባቸው ነገሮች ማለት ነው። ምስር አሁን ሰማንያ ብር ነበር፣ መቶ ብር ገብቷል። ባቄላ አሁን አርባ ብር ነበር የምንገዛው፣ ሰባ ብር ገብቷል። እንጀራም አሁን ከአስር ብር ነበር፣ አስራ ሁለት ብር ገብቷል። የዳቦ ነገር ሰው ዳቦ ሁለት ብር ነበር፣ አሁን ከዳቦ ቤት ሶስት ብር ነው የምንገዛው። ወይዘሮ ራይል በአሁኑ ሰዓት የቤት ኪራይ መክፈልና ልጇ የጠየቃት ማቅረብ የተሳናት እንደሆነ ነው የምትናገረው። ወይዘሮ አሰፋሽ የተባሉ እናትም ተመሳሳይ ሀሳብን ያላቸው ዘይት በአሁኑ ሰዓት አምስቱ ሊትር ስድስት መቶ ነው እንደዚህ ነው አምስት መቶ ሀምሳ በርበሬ በፊት ሩቡ ስልሳ ብር ነበረ አሁን መቶ ሀያ ብር ነው ሱሩም እንደዛው ነው ስልሳ ብር ነው አደለ ወደ መቶ ብር የገባው። ባለፉት ጥቂት ሳምንታት የጥቁር ገበያ ጥገኛ የሆነው የምስራቅ ኢትዮጵያ ምግቦችና ሸቀጦች ዋጋ የጥቁር ገበያው የዶላር ምንዛሪ ድንገተኛ ጭማሪ ማሳየቱን ተከትሎ ከፍተኛ ጭማሪን አስከትሏል። ይህም በምስራቅ ኢትዮጵያ ያሉ የሶማሌና ና ሀረሪ ክልል መንግስታት እንዲሁም የድሬዳዋ አስተዳደር በርዕሳነ መስተዳደሮቻቸው የሚመራ ግብረ ኃይሎችን አቋቁመው አፋጣኝ እርምጃ እንዲወስዱ ያስገደደ ነበር። በድሬዳዋ ከሶስት መቶ በላይ መደብሮች 15 ገደማ መጋዘኖችና ዳቦ ቤቶችም ጭምር ያለአግባብ ዋጋ ጭምራቸዋል በሚል የታሸጉ ሲሆን በቀጣይም ከንግዱ ማህበረሰብ ጋር ውይይት ከተካሄደ በኋላ የችርቻ የተሻሩ መሸጫ ተመን ወጥቶ በየመደብሮቹ ዋጋው እንዲለጠፍ ተደርጓል። የታሸጉ መደብሮችም ተከፍተዋል። በችርቻሮ ንግድ የተሰማሩ ነጋዴዎች ግን የወጣው ዋጋ ተመን ለኪሰራ እንደሚዳርጋቸው ገልጸው ከአስመጪዎች በተመጣጣኝ ዋጋ ምርቶችን የሚረከቡበት ሁኔታ እንዲመቻች ጠይቀው ነበር። ጉዳት ቢኖረውም ህብረተሰቡ ለማገልገል ብንከስርም ችግር የለው። ጉዳት ግን አለው። በጣም ጉዳት አለው። ግን ያው መንግስት ስለሆነ የከስር እየሸነ ነው ሌላ ክፋት ያለው ጉዳት የለውም። ያለን ምርትን አሁን ቀበሌ በዋጣው መሰረት እየሸጠ ያለ ነው። አሁን ደግሞ አስመጪዎችና ፋብሪካዎች የራሳቸው ተመን አውጥተው ይሰጡናል ብሎና ንግድ ሚኒስቴር ያ ደግሞ ሲወጣ የበለጠ ሊቀንስ ይችላል። የንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አብዲ ሙክታር ለአሜሪካ ድምጽ እንዳስታወቁት አስቀድመው ከአስመጪዎችና ከአከፋፋዮች በወደዱ ዋጋ የገዘዙ ቸርቻሪዎች አዲስ በወጣው የዋጋ ተመን ሊከስሩ ቢችሉም አሁን በተቀመጠው ተመን መሰረት ገዝተው ሲሸጡ ግን አስመጪዎችም አከፋፋዮችም ቸርቻሪዎችም የሚሸጡበት ዋጋ ስለተተመነ አይከስሩም ይላሉ። ተመኑን ስናወጣ መጀመሪያ የወጣነው አቅራቢ ላይ ነው አስመጪ ላይ አስመጪው ተመኑን ፊክስ አድርገን ከዛ አስመጪው ለአካፋዊ የሚሰጠው ትርፍ ህዳግ ብቻ ጨምረን፣ አካፋዊ ደግሞ ለቸርቻሪ የሚሰጠው ትርፍ ህዳጉን ጨምረን ጫኝና አውራ ጨምረበት፣ በዛ መልኩ ነው ተመኑ እስከታች ያወረድነው። ለአካፋፋይ በስንት ከአስመጪ መግዛት አለበት፣ ቸርቻሪ ደግሞ ከአካፋፋይ በምን ያህል መግዛት አለበት፣ ነገር ሁሉ የወሰንበት ሂደቶች ናቸው ያሉት። አካፋፋይም ከቸርቻሪም እነዚያም ደግሞ ከአስመጪም ኮሚቴ ዋቅራሉ፣ አምስት አምስት ሰው ማለት ነው። እነኛ ካቢዎች የተግባቡ እጥረት ያለበት በቦታዎች ላይ ኮሚቴው በመነጋገር በዛ ሂደት እጥረት ያለበት ወይም ዘይት ወይ ሱኳር ወይ ሩዝ የሚሆን የተለያዩ አይተሞች በዚህ መሰረት እንዲያገኙ የማድረግ ስራ እሱን ቼን የመፍጠር ስራ አሰጥናል። አሁን ችግሩ አንድ ችግር አሁን የገጠመን ከዚህ በፊት አሁን ባለው ዋጋ በላይ የገዙ አካቶች አሉ። እነሱ ደግሞ በምን በምንባልኩ ማካካስ አለብን። ነገር አሁን የራሱ የቻ ጥያቅን አሁን ይሄንንም ደግሞ ከመራብ ኳያ ከማስተካከል አኳያ አሁን የሚገዙትን በተቻለ መጠን አሁን በወጣነው ዋጋ ገዝቶ ያን እንዲሸጡ ነው እኛም አቅጣጫ የሰጥን በየሄድበት ያለው አቶ ስነ ወርቅ የተባሉ የሩስተራ ነጋዴ በቸርቻሩ የሚሸጧቸው ምርቶችን ከአከፋፋዮች ማስመጮች ከሚረከቡ ይልቅ የሶማሌ ክልል እንደወሰነ መንግስት እያስመጣ ቀጥታ ቢያከፋፍል የተሻለ እንደሆነ ይናገራሉ። የአስተዳደሩ የንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊው አቶ አቢዲ ሙክታር አስተዳደሩ ከሶማሌ ክልል አስቀድሞ ተመሳሳይ ውሳኔ መወሰኑን እና የፌዴራል መንግስትን ውሳኔም እየጠበቀ መሆኑ ይናገራሉ። ፍራንኮ ቫሎታ ነው። እሱ ያንን ምናልባት እኛ እንዲሁም እነሱ ከመወሰናቸው በፊት አንድ ቲም አዋቅረን ቲም ሙሉ ከንግድና ኢንዱስትሪ ሚኒስቴር ጋር በመለቅ ተነጋግረን ነበር። ከሶስት ሳምንት በፊት ምናልባት ሁለት ሳምንት ነው በሶማሌ ክልል ተወያይቶ በካቢኔ ያጸደቀው። ግን እንደ ቢሮ እኛ አንድ ቲም አዋቅረን በኃላፊዎች የተመራ ከንግድና ኢንዱስትሪ ሚኒስቴር ጋር በመነጋገር እሱ ምናልባት አሁን እየመጠወ ያሉ ስኳር አሉ፣ በድጎማ የሚመጣ ስኳር አለ፣ ዘይትም ቢሆን ከሸሙ የሚመጣው ምርት በአግባቡ ለማህበረሰቡ መድረስ እንዳለበት እና እሱም ከንግድና ኢንዱስትሪ ሚኒስቴር ሙሉ ቲም እኛ ሄደን እዛ ተወያይተን ጥሩ ፊድባኮች እንዳሉ ነው። ምናልባት ወደ ስራ ገና አልተገባም እንጂ ፊድባኮች አሉ። ምናልባት በዚህ ወር ውስጥ የሆነ መፍትሄ እናገኛለን ብለን እኛም እናስባለን። የፌዴራል መንግስት በሚያዝያ ወር መጀመሪያ ላይ የተወሰኑ ምግብ ነክ ሸቀጦች ላይ ለስድስት ወራት በፍራንኩ ቫሉታ ማለትም የውጭ ምንዛሪ ሳይጠይቅባቸው እንዲገቡ ፈቅዶ ነበር። ሆኖም ይህ ውሳኔ የዋጋ ግሽበቱ እንዲያረጋገው አልቻለም። ይልቁንም ያለፉት ሰኔና አምሌ ወራት ከፍተኛ ዋጋ ንረት የተመዘገበባቸው ሆነዋል። በተለይ በአምሌ ወር የተመዘገበው የ26 በመቶ የዋጋ ግሽበት ከቅርብ ዓመታት ወዲህ ከፍተኛ ሆነ ተብሏል። የዋጋ ጭማሪው በሀገር ውስጥ የሚመረቱ የምግብ ውጤቶችንም ያካተተ ሲሆን ይህ ሊሆነ የቻለው ምርቶችና አገልግሎቶች ትስስር ስላላቸው እንደሆነ ነው የኢኮኖሚ ባለሙያው አታባት ሰዓት ነጌቴ የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልንም ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አምነስቲ ኢንተርናሽናል በትግራዊ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ልዩ ኃይልና የፋኖ ሚሊሻዎች በልጃገረዶችና ሴቶች ላይ ጾታዊ ጥቃቶች መፈጸማቸውን አረጋግጫለሁ ያለበትን ጥናት አውጥቷል። ከዚህ ቀደም ሪፖርት የተደረጉትን ህገወጥ ድርጊቶች እና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎች እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ ባወጣው መግለጫ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽሞ ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሀት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። ዘገባውን የተከታተለው ደረጀ ደስታ የጥናት ዘገባውን በተባባሪነት ያዘጋጁትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሀ ተክሌን አነጋግሮ ተከታዩን ዘገባ አሰናድቷል። ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍሳሐ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከእስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ። ይህ እንግዲህ ጊዜ ወስደን በረጅም ጊዜ ያጠና ነው ጥናት ነው እና በዚህ አመት ከፈረንጆቹ አቆጣጠሩ ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈሽቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር ሌሎች ሌሎች አስቸጋሪ ነገሮች ከመሆናቸው አንጻር እነዚህን ወደ ስልሳ ሶስት የሚጠጉ ሰዎች ለረጅም ጊዜ በተለያዩ መንገዶች እንደመናገር ናቸው እና ስለዚህ ከዚህ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የህክምና እና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቹ አሁን በሚዲያ ሲወጡ ከነበሩት የተወሰኑ ሰዎች ብቻ አቅርበው ሲያወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የጾታ ጥቃት እንዴት እንደተፈጸመ እስከ መቼ እንደቆየ፣ የት አካባቢዎች እንደነበሩ የተሟላ ስል የሚሰጥ ነው ብሎ ማለት ይቻላል። አምነስቲ እንደ ካቲት እስከ ሰኔ ትሺ አስራ ሶስት ድረስ ያካሄደውን ጥናት ያጠናከረው ጦታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከነዚህ ውስጥ አስራ አምስቱን በሱዳን መጠለያ ካምፖች በአካል ቀርበው ያነጋገራቸው ሲሆን አርባ ስምንት የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሀዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞች ሰዎችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሽቱት ጋር ተደባልቀው የሚገኙትን ነው። ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና በዚያ ላይ በአንዳንዶቹ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል በተለይ በምስራቅ አፍሪካ ባሉት ላይ እዚህ ላይ እርስዎ ምን ይላሉ አዎ እንግዲህ ይሄ ጦርነት ከተጀመረ ወዲህ ዚ ለዚህ ጥናቶች ይሰረ እንደዚሁ ምርመራዎች ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል መንግስት ደግሞ ይንን ፈቅዶልን አያውቅም ምላሽም አይሰጠልም በኢሜልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ ገለልተኛ አይደለም ብሎ ማለት ትንሽ አይሆንም ምናልባት ያ ተፈቅዶልን ቢሆን ኖሮ እንደውም የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በስልሳ ሶስት ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ። ያንን ስላልፈቀደልን ነው። ይሄው ነው። ሌሎቹ አሁን ለምሳሌ ሱዳን ያሉ እንደዚህ ናቸው እንደዚህ ናቸው የሚለው ብዙዎቹ እንግዲህ ሴቶች ናቸው። ትልልቅ ሴቶችም አሉ፣ ወጣቶችም አሉ። ያናገር ናቸው ተዋጊም ቢሆኑ ይሄ ጉዳት የሚፈጸምባቸው የሚል ነገር የለም። ሌላ በሰብዓዊ መፍት የሚጠየቁ ከሆነ መጠየቅ ነው እንጂ የለባቸው፣ መደፈር የለባቸው። በዚሁ ደግሞ በርቀት እንዳናገር ናቸውም ቢሆን ምሳሌ እነሱን አናግረን የህክምና ባለሙያዎችንም አናግረናል እና እዛ ያሉት ማለት ነው ሽሬና ሌሎች አካባቢዎች ያሉ ሬት እና ባለሙያዎች ከሚነግሩን ጋር በጣም ተመሳሳይ ነው። በሰርቫይቨሮቹ ወይም ደግሞ በጉዳተኞቹ ምስክርነት ላይ ብቻ ተመሰረተ አይደለም። አሁን ብዙዎቹን ኬዞች የዛ ያሉት ሐኪሞች በተለይ በዚህ ጉዳይ ላይ የሚሰሩ ሐኪሞች ያውቋቸዋል። ምንም ተጋነን ነገር የለውም። ምናልባት መጋነን ያለበትን ያህል ወይም ደግሞ መደረስ ያለበትን ያህል አለመረሳችን ነው እንጂ ችግር መሆን ያለበት ባለው ሁኔታ መረሰ ቻላቸው ሰዎች አናግረን ነው ተጋረግ ነው እና እንዲያውም ወደ ትግራይ ሄደን መስራት ቢፈቀድ የምንኖረ ከዚህ የባሰ

ሌላው ያው እንግዲህ ግለሰቦች ላይ የሚያተኩር ነገሮች አሉ። ምንም መሰረት የላቸውም። አንዱ አሁን እርሶ የጠቀሱት እና መንግስትም በሪፖርቱ ያነሳው 1288 የሚሆኑ የፆታ ጥቃትን ተፈጽሞባቸዋል የተባሉ ሴቶች ወደ ሕክምና ጣቢያዎች ሄደው ሪፖርት ማድረጋቸውና እንክብካቤ ሕክምና ማግኘታቸውን እርዳታ ማግኘታቸውን የሚጠቁም ሪፖርት ከጤና ተቋማቱ ማግኘቱን በሪፖርቱ ተካቷል። ግን በሌላ በኩል ደግሞ የጤና ተቋማቱ የወደሙ መሆኑን እዛው ሪፖርቱ ላይ ተገልጿል እና ከተአማኒነት አንጻር የሚል በመግለጫ ውስጥ እንደዚህ ያለ ይዘት ያለው ነገር መንግስት አውጥቷል። እዚህ ላይ ምን ይላሉ? ሁኔታው እንግዲህ ያው ነገሮችን የማጣበም ጉዳይ ነው እንጂ ሪፖርቱ ላይ ግልጽ ናቸው። ምሳሌ ብዙ የጤና ተቋማት ተጎድተዋል። ይህንን ደግሞ ሪፖርት ያደረግ ነው፣ እኛ አይደለንም። እዛ ውስጥ የነበሩ ኤም ኤስ ኤፍን ተክሰን እንትን ያለው ያ ማለት ሁሉም ፈርሰዋል አይደለም። የተወሰነ አገልግሎት የሚሰጡ አሉ። እና አንድ ሺ ሁለት መቶ አካባቢ ሰዎች የጾታ ጥቃት ደርሶባቸዋል የሚለውን ነገር ራሱ ከዩኤንኤፍፒኤ ዌብሳይት ላይ የኢትዮጵያ ዩኤንኤፍፒኤ ዌብሳይት ላይ ያገኘ ነው ነው ግን ደግሞ የሚሰሩ ሚጠናጣቢያዎች አሉ። የሽሬ ሆስፒታል ይሰራል። የሁመራ ሆስፒታል ይሰራል። የአክሱም ሆስፒታል ይሰራል። የአዲግራት ሆስፒታል ይሰራል። ከእነዚህ ውስጥ ደግሞ ጉዳት ደርሶባቸውም አሉ ደግሞ የተወሰነ ፓርታቸው ያለ መድኃኒቶቻቸው የተዘረፉ መሳሪያዎቻቸው የተዘረፉ አሉ። ባላቸው አቅም ግን እየሰሩ ስለዚህ ይሄ ደግሞ እዛ ላይም ተገልጿል። እና ግን ያው ቁጥሮችን እንደዚህ እያወጡ ተገለጹበት መልክ ሳይሆን ባልተገለጹበት መልክ የማቅረብ ነገር ነው የሚሆነው። ይህ ነገር ለምሳሌ አሁን አዲ ግራት ላይ ለምሳሌ ሶስት መቶ ሰባ አምስት ኬዞች አይተናል ጾታዊ ጥቃት ብለው ከዛ አይኔ ያገኘ ነው ከሐኪም ቤት ማለት ነው። አጠቃላይ ደግሞ ጾታዊ ሌሎች መጮች ደግሞ በትግራይ ላይ ወደ አንድ ሺ ሁለት መቶ ተደርገዋል። እንግዲህ ትክክለኛ ቁጥር ነው ማለት አይቻል ምክንያቱም ሕክምና ጣቢያ የሚሄዱ የህክምና አገልግሎት ለማግኘት የሚሄዱ ተጎጂዎች በጣም ትንሽ ናቸው። በተለያዩ ምክንያቶች፣ አንደኛ ተደራሽነት እና የጸጥታ ሁኔታ ብዙ አይመቻቸውም። ሁለተኛ እንደዚህ ነገሮችን ደግሞ ሪፖርት ማድረግም ታቡም ወይም ደግሞ ነውርም ነው። ስለዚህ ቁጥሩ ከዛ በላይ እንደሆነ ነው መገመት ያለበት። እና ያው ያነሱት ምክንያት ብዙ ውሃ የሚያነሳ አይደለም። ሪፖርቱን የሚያነበሰው በደንብ የሚገባው ይመስል በተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ እያካሄዱ ያሉትን ሪፖርት አምነስቲ ለመቀበል አለመፈለጉ አስገርሞኛልም ይላል የኢትዮጵያ መንግስትና እናንተ መቀበል አልፈለጋችሁም ወይስ ድ ነው ያለው ነገር በሱ በኩል አምነስቲ የሚደረጉ ኢንቨስቲጌሽኖች ወይ ምርመራዎች ካሉ ለነዛ ለመተባበር ፈቃደኛ ነው ገለልተኛና ነጻ እስከሆኑ ድረስ ማለት ነው ግን ፐብሊክሊ ይህንን እንደግፋለን ይህን አንደግፍም የሚል ነገር ወተና ወተን አናቅም ይህንንም እንትናድርገን አናቅም ያው ተስፋ የምናደርገው ግን ሂደታቸውም ውጤታቸውም አሁን የሚመዘገብነውን ነገር ቫሊዴት ያደርጋል ብለን እናስባለን። በትክክል የሚሰሩ ከሆነ አሁን በአማራና በአፋር ክልል እየተነሱ ያሉ የሰብአዊ መብት ጥሰቶች አሉ። እነሱን አስመልክቶ አምነስቲ እስካሁን ያለው ነገር አለ? በእርግጥ እርሶ ክስተቶቹ መገናኛ ብዙሃን ላይ ስለወጡ ብቻ ሪፖርት እናወጣለን ማለት አይደለም ብለዋል መባሉን አንብቤ ያለው አምነስቲ ጉዳዩን እየተከታተለው ነው። ይሄም ሆነው ኦፍኮርስ በዚህ እንግዲህ የምታውቁት ነው። አሁን ለምሳሌ የዚህ ሴክሱዋል ቫዮለንሱን ለመስራት ምን ያህል ጊዜ እንደወሰደብን እዛው ሪፖርቱ ላይ ገልጸናል። ቀጥታ መሬት ላይ መገኘት ስለማንችል እና ነገሮች በተፈቱ ወቅቶች ሄዶ ማጣራት ስለማንችል በጣም የተራዘመ ሂደት እየሄድን ነው። ነገሮች እንደዚህ ነገሮች የምናጣራው ያሉንን ቴክኖሎጂዎች ያሉንን አቅም በሙሉ እንጠቀማለን። ግን ደግሞ ግራውንድ ላይ ሄደን እዛ ቦታ ላይ ሄደን መሰረት ለመቻላችን በወቅቱ እንደተፈጠሩ ሪፖርት ለማድረግ ከባድ ነው የሚያደርግ ስለዚህ አሁን አፋር ላይ ተፈጥረዋለ የሚባሉትን በአማራ ክልል ላይ ተፈጥረዋለ የሚባሉትን የስደተኞች ታጋት ላይ ተፈጥረዋለ የሚባሉትን ለመስራት እንግዲህ በተሟላ ደረጃ ለመስራት ምንም ተደራሽነትም ችግሮች አሉ። በዛ ምክንያት መናገር እያለብን ግን መረጃ በማጣት ብዙ ያሳለፍናቸው ናቸው አሉ። እነዚህ ብቻ አይደሉም። አሁን በቤኒሻንጉል በተከታታይ የሚፈጸሙ ነገር አለ። መረጃ እንዳገኘን ተናግረናል። ሳናገኝ ደግሞ መረጃ ያለመረጃ ምንም መናገር አንችልም። ሕፃን ወታደሮች የተባሉ ነገሮች አሉ። ፎቶዎች ብቻ ናቸው። በፎቶ ላይ ተመስርተ ደግሞ ያንን ነገር መናገር ብቻ አይቻልም። ብዙ ነገሮች ነው ኢንቨስቲጌት መደረግ ያለባቸው እና እንደዚህ ነገሮች ላይ በፍጥነት እንደተፈጠሩ መረጃ ለመሰብሰብ እና በወቅቱ ሪፖርት ለማድረግ ያው ቦታው ላይ መገኘት እናንተ ማለት አለብ። ግን ያ ማለት እየሰራን አይደለም ማለት አይደለም። የአፋሩ በተለያዩ በቅርብ እየተከታተልን ነው። እንደምታውቁት እዛ አካባቢ የኢንተርኔትም የስልክም ችግር አለ። ስለዚህ ብዙ አስቸጋሪ ሆኖብናል ግን በዚህ ሁኔታ ላይ በምንችለው ሁሉ ነገሮችን ለመከታተል እና መረጃ ነው። ማህበረሰብ እየሞከር ነው። እንደሚታወቀው የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ውሳኔውን ማንሳቱን ባሳወቀበት ማግስት የወጣ ሪፖርት ነው። ሪፖርቱ በዚህ ጊዜ እንዲወጣ የተደረገበት የተለየ ምክንያት አለ። አጋጣሚ ነው ማለት አንድ ሪፖርት ሲሰራ እና መረጃውን ሰብስበን በቂ መረጃ አለን ካለን በኋላ ቀኑን እንወስናለን። ያን የምንወስነው እንግዲህ ከወር ከሁለት ወር በፊት፣ አንዳንዴ መጓተት ነገሮች ሊኖሩ ይችላሉ። ምናልባት ራሱ መንግስት የውጭ ጉዳይ ሚኒስትርም ይህን ጉዳይ ጋር ከሁለት ሳምንት በፊት ደብዳቤ በዚህ ጉዳይ ላይ ሪፖርት ልናወጣ ነው፣ በቅርብ ጊዜ ውስጥ ስለዚህ ምላሽ ስጠን ብለን ጠይቀናቸው ናቸው ነበር። ስለዚህ ሪፖርት እየመጣ እንደሆነ ያውቃሉ። ስለዚህ ትናንትና ወይ ከትናንትና ወዲያ መንግስት ዲክሌር ስላደረገ ያወጣነው ነገር አይደለም። ከዛ ቤት በተያያዘ ፕላን ነው እና ኢንተረስቲንግ። ውጭ ጉዳይ ሚኒስትር፣ አቶርኒ ጀነራል ኦፊስ በሙሉ ነገረ ናቸዋል። በደብዳቤ ፖልት ሊወጣ ነው ለ ከሁለት ሳምንት በፊት ነገረ ናቸዋል እና ከዚህ ጋር ማያያዛቸው ራሱ ይገርማል። ያው ለፐብሊክ ኮንሳምሽን ካልሆነ ያውቁት ነበረ። አቶ ፍሳሀ ተክሌ የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ ከድምፅ ራዲዮ ስም በጣም አመሰግናለሁኝ። እሺ ደረጀ ነኝ፣ በጣም አመሰግናለሁ። የተረጀ ደስታን ለዝግጅቱ አመሰግናለሁ ዶክተር የንያስ ሰግድ ገና በልጅነት ዕድሜያቸው ወደ ቤልጂየም ተጉዘው በውጭ አገር ያደጉ ኢትዮጵያዊ ምሁር ናቸው ትለናለች ኤደን ገረመው በተከታዩ ቅንብሯ ከ28 ዓመታት በላይ በተባበሩት መንግስታት ድርጅት ተቋማትና እንዲሁም የአውሮፓ ህብረትን ጨምሮ ለተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎት ሲያሰለጥኑ ቆይተዋል ከዚህ ቀደም ያሳተሟቸውን ሦስት መጽሐፍት ጨምሮ የተለያዩ የጥናት ጽሑፎችን ለንባብ አብቅተዋል በቅርቡም አራተኛ መጽሐፋቸውን አሳትመዋል። መጽሐፉ ዶክተር የኔ አሰግድ ከአመታት በፊት ጥናታቸውን ባካሄዱበት ወቅት ያነጋገሯቸው የደቡብ አፍሪቃውን መሪ ሲረል ራማፎሳን፣ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንን እና እንዲሁም የሌሎች አገራት መሪዎች በየግላቸው ያዩዋቸውን ከጭውውታቸው በመነሳት የቀሰሙትን የሕይወት ክህሎትና የአመራር ልቀት የሚያስረዳ ነው ትለናለች። ይህን መጽሐፍ ለመጻፍ ምን እንዳነሳሳቸው ዶክተር የኔ አሰግድ በሚያስረዱበት ትንደረደራለች። ይሄ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ የነበረ፣ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፊያለሁ እና ዶክትሬትን ሰርቼ ስጨርስ ትልቁ ችግር የምንድን ነበረ? ማሳጠር ነበረ እና ቢያንስ ወደ ሰባት መቶ ገጽ ደረሰ እና አሁን ግን ሳስበው ኦኬ ለምንድን ነው እንደዛ የረዘመው? እንደዛ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህም ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ካለቀ በኋላ ግን ምን አልኩኝ፣ ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይሄን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል፣ ወላ ያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ህይወት ብቻ የሚመራም ሰው ቢሆን ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው። እሺ ዶክተር እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት እያስረዱን። ጥናቱ ምን ላይ ነበር የተሰራው? በፈረንጅ አቆጣጠር በሁለት ሺህ አስር ነበር የጥናቱ የፒኤችዲው ታይትል የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን እነዚህም መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒን ሊደርስ መሪዎች ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎች እና ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል በአለም ደረጃ መወዳደር እንድንችል ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገር ነው። የጥናቱ ውጤት እናገኘትስ ምን ይመስላል? ከዚህ ጥናት ያገኘሁት ምንድን ነው? አንደኛ፣ እርግጥ አንድ ሰው ሲወለድ፣ እንዲሁም አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል። ያለውን ደግሞ ማዳበር ይችላል። መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ሕይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም፣ የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀምረው የራሳችንን ሕይወት አስተውለን እኔ ዛሬ ወዴት ነው የሚሄደው፣ በዛሬ ቀን ምን ምንድን ነው ማድረግ የምፈልገው የአሁኑ አመት ምንድን ነው መፈጸም የምፈልገው በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናረገው የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደምራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል። ዶክተር እንግዲህ እርስዎ የአሁኑን የደቡብ አፍሪካውን ፕሬዚዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ህርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት እርስዎ? ሁሉም ጋር ያየሁት ነገር ምንድን ነው፣ አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው፣ ሁሉም አንድ አይነት ነገር ምንድን ነው ያላቸው ቢባል እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ። ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም። የእውነት ማዳመጥ ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው። ሁለተኛው ሌላ ደግሞ ምንድን ነበረ? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገር ሆነ ለዓለም ሆነ ማቅረብ እችላለሁ፣ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዛ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደል። እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ለራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኑ ጥሞና ጊዜ አላቸው። እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት፣ አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጀነራል የነበሩት ኮፊ አናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ፣ አመራር ችሎታቸው አይደለም። ግን ሌላ አሁን በዓለም የታወቀ ዩሱ ንዱር ያው እንደምታውቂው ነው። የሴኔጋል የታወቀ ባለም የታወቀ ሙዚቀኛ ነው፣ በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው። የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል? ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየ ነው አፍሪካን ላይ ምንድን ነው የሚለየን? ብንል እንደ ትሕትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትሕትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትሕትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው። በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋልና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷል። እና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል? አያቴ አልማዝ ኃይለማርያም ይባላሉ። እና እሳቸው የኔ አያት ስለነበሩ እኔ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ ስምንት ዘጠኝ ዓመት እስኪሆነ ድረስ ኦልሞስት ሀያ አራት ሰዓት አብረን እናሳለፍ ነው። ሁሌ ከእሷ ስራ አልጠፋም እና፣ እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ ያቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ያደግ ነው። ያ የመጣው ከየት ነው? ከያቴን የመጣው እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስ ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደሞ ከተሳሳተ ይቅር እያለች ነው። እሺ፣ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞ የቡርኪና ፋሶን ፕሬዚዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው እዛ ላይ። እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታል። ና እስቲ ጥቂት ስለዚህ ነገር አጫውቱኝ። እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድራጎ ነው የሚባሉ እሳቸውም ሳገኛቸው በኋላ ደግሞ ለብዙ ዓመት ነው ማቃቸው እነ ቶማስ ሳንካራ ና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ ና እዛ ስብሰባ ላይ ስላልተገኙ ብቻ በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። ፕሬዚደንት ሳንካራ ሲገደሉ ሰላሳ ሰባት አመታቸው ነው። የተገደሉበትም ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሀ ሀገር ናት፣ መርሴዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪና ና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር ከዛ ሚኒስቴሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ በሚጻፉ ጊዜ ኦኬ እንሄድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት እንቁሳቁስ ከሚሸጡት ጋር እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበረ። ያው ተገደሉ እና ማዳም ዦዜፊን ወድሃጎ የው የዛሬ አንድ ሶስት አራት ዓመት ይሆናል። በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ። ማዳም ወድሃጎ ስንገናኝ ዞሮ ዞሮ የው ከሰላሳ አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማረግ ነው ሲነግሩኝ፣ ምንድነው የሚያሳዝንሽ ነገር አሉኝ። ሀጽሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበረ ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው። ዶክተር የኔ ያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ። አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ። ስላድ በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የእለት ተእለት የህይወት ምርጫ ነው። የእለት ተእለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎም መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ። አንድ አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው አንድ ቤተሰብ ውስጥ ችግር ሲፈጠር፣ አሁን አንድ ቡድን ብቻ አይደለም ጥፋተኛ። ላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት የራሴን ጉድለት የራሴን ድካም ካልተቀበልኩኝ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደ ልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ዶክተር ያሰግድ ሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ። አመሰግናለሁ አድማጮቻችንንም ደግሞ በጣም አመሰግናለሁ። ኤደንን ለዝግጅቷ አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤንስስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አዎን፣ ራዲዮ በቴሌቪዥን ቀድሞ የጀመረውን ቪኦኤ ጋቢናን ተከታተሉ። በዚህ በዋናው ስርጭታችንም አድማጮች ሰሞኑን እንዳስተዋወቅ ነው። በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ እንገልጻለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ተከታተሉ። አድማጮች አሁን የቅዳሜ ምሽት ምርጥ ዜማ የሚሰማበት ነው ሰዓቱ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅንብር በዩናይትድ ስቴትስ የግዛቶችና የፌዴራል መንግስት ግንኙነት ዙሪያ ዩናይትድ ስቴትስ ፕሬዝዳንቷን ለመምረጥ የምታካሄደው የምርጫ ዘመቻ እጅግ ውድ እየሆነ መጥቷል። እንደ አውሮፓውያን የዘመን አቆጣጠር በ2020 ፕሬዝዳንታዊ ምርጫ ብቻ 14 ቢሊዮን ዶላር በዛሬውም የምንዛሬ ተመን ከመቶ ቢሊዮን ብር በላይ ወጪ ተደርጓል። በዚህ ዙሪያ ለተቀናበረው ዝግጅት ሙያዊ ትንታኔውን የሚሰጡን በሞርጋን ስቴት ዩኒቨርሲቲ የሥነ መንግሥትና የዓለም አቀፍ ግንኙነቶች መምህሩ ፕሮፌሰር ጌታቸው መታፈሪያ የአሜሪካ ምርጫ የሀብታሞች መወዳደሪያ መድረክ እየሆነ መጥተዋል ይላሉ። ለመሆኑ በዩናይት ስቴትስ የምርጫ ቅስቀሳ ገንዘብ እንዴት ይሰበሰባል? የተሰበሰበው ገንዘብስ ለምን ዓላማ ይውላል? ተቆጣጣሪ ሳለው ቀጣዩ ዘገባ ይዳስሰዋል። ጽዮን ግርማ ናት ያሰናዳችው። እንደ አውሮፓውያን የቀን አቆጣጠር በ2020 ለተካሄደው ምርጫ ፕሬዚዳንት ዶናልድ ትራምፕና ዴሞክራቲክ ተፎካካሪያቸው የነበሩት ጆ ባይደን ጥቅምት 24 2013 ዓ ም ከተካሄደው አጠቃላይ ምርጫ በቀደሙት ሳምንታትና ወራት የምርጫ ዘመቻ ገንዘብ በማሰባሰብና ባገኙትም ገንዘብ ብዛት ክብረ ወሰን ለመስበር እየተንቀሳቀሱ ነበር። ምንም እንኳን ትራምፕ በድጋሚ ለመመረጥ ለጀመሩት ዘመቻ የነበራቸው ጥንስስ ገንዘብ ጠቀም ያለ የነበረ ቢሆንም ሰኔ 2012 ሲገባ ባይደን በአስር ሚሊዮን ዶላር የበለጠ መዋጮ ማግኘት ችለው ነበር። በወቅቱም መጪው የዲሞክራቲክ ፓርቲ እጩ በተቀማጩ ሪፐብሊካን ፕሬዚዳንት ላይ እንዲህ አይነት የበላይነት ሲይዙ ሁለተኛው ተከታታይ ወር ነበር። ሁሉንም እጩ ተወዳዳሪዎች የፖለቲካ ፓርቲዎችና የሚደግፏቸው ድርጅቶች የሚያጋጥሟቸው ፈተና ይህ ለዘመቻው የሚያውሉት ገንዘብ ማግኛ ጉዳይ ነው። በየአራት ዓመቱ የሚካሄደው ዘመቻ ወጪ ደግሞ ካለፈው የበለጠ ወይም የናረ እንጂ የቀነሰ ወይም ተመጣጣኝ አይሆንም። የፕሬዝዳንታዊ ምርጫ ዘመቻ ማካሄጃ ገንዘብ አሰባሰብን በተመለከተ የተቀመጠ መመሪያ እንዳለ በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰር ጌታቸው መታፈሪያ ይናገራሉ። ፌዴራሉ ምርጫ መመሪያ የሚሰጥ የፌዴራል ምርጫ ባለስልጣን ወይም ፌዴራል ኤሌክሽን ኮሚሽን የሚባለው ነው የሚያወጣው፣ እና እሱ ነው መመሪያ የሚሰጠው። ለምሳሌ ገንዘቡ ከየት ነው የሚመጣው ማን ነው የሚያወጣው? ደረሰኝ መቀበል እንዳለበት፣ የገንዘቡ መጠን ስንት መሆን እንዳለበት፣ በስንት በስንት ጊዜ አዋጡ። ምክንያቱ ስለምንድን ነው? ምክንያቱም አንዳንድ ተመራጮች በሕዝብ በምርጫ መልክ ያሰባስቡትን ገንዘብ ለራሳቸው ጥቅም ስለሚያውሉ ያንን ያንን ሁሉ ለመቆጣጠር ግልጽነት ባለው ሁኔታ ያው የምርጫ ቦርዱ ይከታተላል። ለመሆኑ በዩናይትድ ስቴትስ ፕሬዚዳንታዊ የምረጡኝ ዘመቻ ምን ያህል ገንዘብ ያስወጣል? ፕሮፌሰር ጌታቸው በሀያ ሀያ ፕሬዚዳንታዊ ምርጫ 14 ቢሊዮን ዶላር በዛሬው የምንዛሬ ተመን ከስድስት መቶ ቢሊዮን ብር በላይ ወጪ መደረጉን ያስታውሳሉ። ይህ ደግሞ እጅግ በጣም ውድ የተባለው የምርጫ ቀስቀሳ ዘመቻ ወጪ እንደሆነ ያስረዳሉ። አራት ዓመት በፊት የነበረው ዋጋ ወደ ሰባት ቢሊዮን ብር ደርሶ ነበረ። አሁን አምና ጠቅላላው የፌዴራል ምርጫ አስራ አራት ቢሊዮን ደርሷል። ይህ እንዴት ነው? ለምሳሌ ዘጠኝ ቢሊዮን ለሴኔተሮችና ለኮንግሬስ ሜን የሚዋጣ ነው። አምስት ቢሊዮን የሚሆነው ደግሞ ለፕሬዚዳንቱ ምርጫ ፕሬዚዳንቱ የሚያሰባስበው ገንዘብ ነው። ይህ እንግዲህ በካሽ የሚሰበሰብ ገንዘብ ነው። በቁሳቁስ መልክ አንዳንድ ሐሳቦችን ሰልፍን በማውጣት በሌላ በሌላ መልኩ ደግሞ የሚያወጡ ነገር አለና ሁኔታው በጣም በጣም ውድ የሆነ ሄዶ በጣም አስቦ ሆኗል። በቢሊዮን የሚቆጠር ገንዘብ ማውጣት አስራ አራት ቢሊዮን ብር ማዋጣት ለፌዴራል ምርጫ አንድ ራስ ምታት ሆኗል። ከሁለቱም ዋና ዋና የፖለቲካ ፓርቲዎች ለፕሬዚዳንታዊ ምርጫ ወደፊት እጩ ሊሆን የሚችለው ሰው የመወዳደር ፍላጎቱን ካሳወቀበት ጊዜ አንስቶ እስከ ምርጫው ዕለት የተዘረጋውን በአሁኑ ዘመን ከአንድ ዓመት በላይ ለሚሆን ጊዜ የሚፈቀደውን የዘመቻ ወጪዎች ለመሸፈን በመቶዎች ሚሊዮኖች የሚቆጠር ዶላር ይሰበሰባል፣ ይወጣል። በአውሮፓ የዘመን አቆጣጠር በ1980 ዓመተ ምህረት ሮናልድ ሬጋን ጂሚ ካርተርን ካሸነፉበት ጊዜ አንስቶ ከ2012 ዓመተ ምህረት ባራክ ኦባማ ሚት ሮምኒን እስካሸነፉበት ጊዜ በነበሩት የፕሬዚዳንታዊ ምርጫ ዘመቻ ዙሮች አጠቃላይ ወጪዎች በአንድ ሺህ ከመቶ ንረዋል። ባለፈው ዓመት የተካሄደው የምረጡኝ ዘመቻ የኮቪድ-19 ወረርሽኝ ብዙ እንቅስቃሴዎችን በገታበት ሁኔታ ውስጥ እንኳን እጅግ ውዱና ብዙ የወጣበት እንደነበር የምርጫ ታዛቢዎቹ ይናገራሉ። ፕሮፌሰር ጌታቸው በንግግራቸው ወቅት የሚጠሩትን ገንዘብ መጠን ብር እያሉ ቢጠሩትም ዶላር እያሉ መሆኑን ከግንዛቤ ውስጥ ይግባና። በምርጫ ኮሚሽኑ መመሪያ መሰረት ግለሰቦች እንዲያዋጡ የሚፈቀድላቸው የገንዘብ መጠን የተገደበ ቢሆንም ተመራጩ ግን የቻለውን ያህል ገንዘብ ወጪ ማድረግ እንደሚችል ያስረዳሉ። ግለሰቦች ያልተቆጠብ የግል ገንዘብ ሊያዋጡ ይችላሉ። ኦክፌለር የሚባሉ አምስት ሰባት ሚሊዮን ድረስ እናዋጣልን የሚሉ አሉ እና እዛ ላይ የዚህ የምርጫ ቦርዱ ገደብ አላደረገም። ገደብ ያደረገው በግለሰብ ደረጃ ነው እንጂ በየራሱ ተመራጩ ያለ የሌለው ሀብቱ አውጥቶ ምርጫ ላይ ሊያውል ይችላል። በግለሰብ ደረጃ ግን አራ አለው ለምሳሌ ፕራይመሪ የመጀመሪያው ኢሌክሽን የሚባል ላይ አንድ ግለሰብ እስከ ሁለት ሺህ ሰባት መቶ ብር ድረስ ጣራ ያለው ሊያወጣ ይችላል። በመጀመሪያው ምርጫ ዙር ፕራይመሪ የሚሉትን በጠቅላላው ምርጫ ላይ ደግሞ እንደገና ሌላ ሁለት ሺ ሰባት መቶ ብር ገደማ ሊያወጣ ይችላል እና ከዛ በላይ አያወጣም። ግን ገንዘብ የማዋጣቱ ዘዴ ብዙ ናቸው። ራሱ ሰውየው ብቻ ሳይሆን ግለሰቦች ብቻ ሳይሆን ድርጅቶችም ያዋጣሉ። ለምሳሌ በጣም ገኖ የሚታወቀው ናሽናል ራይፍል አሶሲኤሽን የአሜሪካኖች የጦር መሳሪያ እያንዳንዱ ሰው ጦር መሳሪያ መያዝ አለበት የሚሉ ሀብታሞች ናቸው። ብዙ ቢሊዮን ብር ያወጣሉ እና እነዚህ እነዚህ ናቸው ምርጫን የምርጫን ዋጋ ከፍት የሚያደርጉና ድሀ እነዚህ እነዚህን ሰዎች ለማግኘት ደሃው ከባድ ይጨነቃል ይጨነቃል። ድርጅቶች ግን ሀሳቤን ያራምድልኛል ቢመረጥ፣ እኔ የማራምደው አቋም ገዥ ይሆንልኛል ብለው ካሰቡ የዚህ የምርጫ ዘመቻ የገንዘብ ማሰባሰብ ተሳታፊ ይሆናሉ። እናም ያለ ገደብ ገንዘብ ማሰባሰብ እንደሚችሉ ፕሮፌሰር ጌታቸው ያስረዳሉ። ከግለሰብ ጀምሮ በድርጅት የሚቋቋሙ አሉ። ለምሳሌ ፓክ ፖለቲካል አክሽን ኮሚቴ። በዚህ ውስጥ ጄ ፓክ የሚባሉ ለምሳሌ፣ ጂዊሽ ፖለቲካል አክሽን ኮሚቴ። እነዚህ ለምሳሌ የራት ግብዣ ያዘጋጃሉ። የአንድ ሳህን የራት አንድ ሺህ ብር ይላሉ። ለምን እንደ ምሳሌ ነው። ለምሳሌ አንድ ሺህ ሰው ይጋብዛሉ። በዛ ብቻ ወደ ሶስት አራት ሚሊዮን ብር ሊያዋጡ ይችላሉ። ይህ አንድ ነገር ነው። ሁለተኛ ከግለሰብ ወጣ ብሎ ከእንደዚህ አይነት ድርጅቶች ወጣ ብሎ ደግሞ በፍልስፍና የሚሄዱ አዩ አሉ። በአንድ እምነት ለምሳሌ አየር ጠባይ ጥጥር ላይ የሚያምኑ አሉ እንስ ማስወረድ አለ ማስወረድ በሚለው ላይ የሚያምኑ አሉ። እነኚህ ሁሉ በየምክንያቱ የተመራጩን ስም ሳይጠቅሱ በየፈርጁ በለዚህ ዓላማ የሚውል ገንዘብ እያሉ ገንዘብ ያሰባስባሉ። ታውቃ ያወጣሉ። እራት ይጋብዛሉ። ያ ብቻ አይደለም። በግለሰብ ደረጃም ለምሳሌ ቁሳቁስ የሚያቀርቡ አሉ፣ እንደ አይሮፕላን ለምሳሌ በምርጫው ጊዜ አይሮፕላን ተቀምብለው ተጠቀምበት ብሎ የሚሰጡ አሉ። እንደዚሁም ደግሞ ሰልፍ በማስወጣትም ሰውዬውን ሳይ የሚያራምደው አጀንዳ ብቻ እየደገፉ ስለ ውጭ ጉዳይ ለምሳሌ እስራኤሎችን የሚደግፉ በእስራኤል ስም ገንዘብ የሚያዋጡ ያንን የእስራኤልን ደህንነትና ታዋቂነትና ጠንካራነት የሚደግፍ ፕሬዚዳንት ለሱ ገንዘብ የሚሰጡ እና ይህ ገንዘብ አሰባሰቡ ዘዴ በየአቅጣጫው የሚመጣ ነው። ስም ሳይጠቀስ በፖሊሲ ደረጃ፣ በእምነት ደረጃ፣ በሃይማኖት ደረጃ አክራሪ ለምሳሌ ሃይማኖተኞች አሉ ባፕቲስቶች እንበል ለምሳሌ ነው እጅዎች አሉ ለምሳሌ አክራሪዎች አክራሪ የሆነ ፕሬዚዳንት ይጠግፋሉ እና በድርጅት መልክም በአላማ መልክም በየረድፍ በየረድፉ ይደግፋሉ፣ ማለት ነው። ለመሆኑ በገንዘብ መብለጥ ማለት ማሸነፍ ማለት ነው አይደለም? የዛሬ አምስት አመት በተደረገው ፕሬዝዳንታዊ የምርጫ ዘመቻ ወቅት ሂላሪ ክሊንተን ዶናልድ ትራምፕን በብዙ መቶ ሚሊዮን ዶላሮች ይበልጧቸው ነበር። ነገር ግን ተሸንፈዋል። የዛሬ ሀያ አምስት አመት ያኔ ፕሬዝዳንት ከነበሩት ቢል ክሊንተን ጋር የተወዳደሩት ቦብ ዶል በብዙ የበዛ ዶላር አስፈስሰዋል። ግን ተሸንፈዋል። የዛሬ 37 ዓመት ከሪፐብሊካኑ ፕሬዚዳንት ዶናልድ ሬገን ጋር የተወዳደሩት ዴሞክራት እጩ ዋልተር ሞንዴል በጥቂቱ የበለጠ ገንዘብ አውጥተው ነበር። ነገር ግን በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ታሪክ ውስጥ ከታዩ እጅግ የከፉ ሽንፈቶች አንዱ ሆኖ በሚጠቀስ ሁኔታ እንዳልሆነ ሆነው ተሸንፈዋል። አንዳንዴም ግን ጠቀም ያለ ገንዘብ ያለው በምርጫው ቀን ምሽት ሲደምቅ ታይቷል። እንደ አውሮፓውያን አቆጣጠር እስከ 2012 ዓ.ም በነበሩት አራት ተከታታይ የፕሬዝዳንታዊ ምርጫ ወቅቶች ሁለት የስልጣን ዘመናትን ያሸነፉት ጆርጅ ቡሽ ልጅየው ማለት ነው እና ባራክ ኦባማ በእርግጥም በምረጡኝ ዘመቻቸው ወቅት ባካሄዷቸው የገንዘብ ማሰባሰብ ፍልሚያዎች ወቅት በተፎካካሪያቸው ላይ የበላይነቱን የተቆናጠጡ ነበሩ። ለተፎካካሪዎቹ የሚሰበሰቡት ገንዘቦች ለቴሌቪዥንና ለጋዜጣ ማስታወቂያዎች ይውላሉ። አሁን ደግሞ የዲጂታል ሚዲያው ዘርፍም ተጨማሪ ሆኗል። ፕሮፌሰር ጌታቸው፣ ብዙ ብዙ ነገሮች አሉ። በእናንተ ቋንቋ የአየር ሰዓት የምትሉት አለ። ኤር ታይም ታይም ዋጋ፣ ለምሳሌ በሲኤንኤን ላይ አድቨርታይዝ ሲያደረጉ አንዳንድ ጊዜ ለምሳሌ እንበል የፉትቦል ጨዋታ አለ። በዛ በፉትቦል ጨዋታ ላይ እስከ ሁለት መቶ ሶስት መቶ ሚሊዮን ሰዎች ከዓለም ዳርቻ ሁሉ ይከታተሉታል። ሱፐር ቦል በሚባለው ለምሳሌ በዛ አካባቢና በዛን ጊዜ እነ ሲኤንን ላይ የአንድ ደቂቃ ማስታወቂያ ከሱ ሁለት ሚሊዮን ብር ድረስ ሊያስወጣ ይችላል። እነዚህ እነዚህ የትራንስፖርቴሽን ቁሳቁስ ኮምፒውተሮቹን ዘመናዊ በማድረግ በነኝ በነኝ ነገር ጋዜጣ ላይ ማስታወቂያ በማውጣት በመጓጓዝ፣ በጸጥታ በእነዚህ በእነዚህ ላይ ብዙ ገንዘብ ስለሚዋጣ ዋጋው እየናረ እየናረ ሄዶ ዲያውም አባባሉ ለአሜሪካ ምርጫ ደሀ ሳይሆን ደሀ ዝም ብሎ ድምፁን ይሰጣል እንጂ ጆሮ የሚያገኘው ብዙ ገንዘብ ያዋጣ አካልና ግለሰብ ነው እየተባለ ይወራል። ገንዘቡ መሰብሰቡ ብቻ ሳይሆን እንዴት ወጪ እንደሚደረግም ቁጥጥር ይደረግበታል። ፌዴራል ኢሌክሽን ኮሚሽን ወይም የፌዴራል የምርጫ ባለስልጣን የሚባለው በየጊዜው ገንዘቡ ከየት እንደመጣ ማን ከማን እንደመጣ የሚል ሪፖርት በየጊዜው ያሳውቃሉ። ያ ያለ ብለዚያማ ሊንቀሳቀሱ አይችሉም። ደረሰኝ መሰጠት አለበት። ኮቪድ አስራ ዘጠኝ የዘመቻ ገንዘብ ማሰባሰብ እንቅስቃሴዎችን ባይገድባቸውም በመጪው ላይ ግን እጅግ የጎላ ጫና አሳድሯል። ትራምፕ የተለመዱትን አይነት ግን የተመጣጠኑ የቅስቀሳ መድረኮች የነበሯቸው ሲሆን፣ ባይደን ግን እንደዚህ አይነቶቹን ሰው የሚሰባሰብባቸውን መድረኮች ሙሉ በሙሉ አስወግደዋል። አሜሪካውያን ዜናና መረጃ የሚያገኙበትና የሚፈለግበት መንገድና ምንጩ በብዙ ተለውጧል። ያለፈው ዓመት ዘመቻ ከወትሮ በተለየ ሁኔታ ከመደበኛዎቹ የቴሌቪዥንና የራዲዮ ማስታወቂያዎች እጅግ በላቀ ሁኔታ ኢንተርኔት ላይ ላለው ዲጂታል ሚዲያ ብዙ ገንዘብ የፈሰሰበት ነበር። ባይደን ለፌስቡክ ማስታወቂያ ከትራምፕ የበለጠ አውጥተዋል። ከቀድሞ አለቃቸው ባራክ ኦባማ ጋር ሆነው ግን በዚያው መስመር ደግሞ ወደ አስራ አንድ ሚሊዮን ማሰባሰብ ችለዋል ይገኛል። በአንጻሩ ግን በትዊተርና በሌሎችም የማህበራዊ ሚዲያ መድረኮች ከባድ ሚዛን ተሰላፊ ሆነው ነው የዘለቁት። ትራምፕ በዚያ መልክ ለሚካሄድ ማስታወቂያ ቤሳ ቤስቲን ማውጣት አላስፈለጋቸውም። ሰው በዝቆሽ እጃቸው ላይ ነበረላቸው። በአጠቃላይ እጅግ ውድ የምርጫ ቅስቀሳ ዋጋ ወጣበት በተባለው የዩናይትድ ስቴትስ ምርጫ ፕሬዚዳንት ጆ ባይደን አሸናፊ ሆነዋል። ፕሮፌሰር ጌታቸው ያለፈው ውድ ዋጋ ያስወጣው የምርጫ ቅስቀሳ የወደፊቱን አሳሳቢ አድርጎት አልፏል ብለውናል። ምክንያቱም እስካሁን እየጨመረ የመጣ የምርጫ ዘመቻ ቅስቀሳ ወጪ እንጂ የቀነሰ አልታየምና ይላሉ። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ ጽዮንና እንግዳዋን የዘወትር ተባባሪያችንን ፕሮፌሰር ጌታቸው መታፈሪያን አመሰግናለሁ። አድማጮች ስርጭታችንን ወደ ማገባደዱ እያመራን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ እሰናበታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በእኔ በኩል ሰላም፣ ደህና አደሩ። I'm